ህብረተሰቡ የሕዝቦችን ሰላም ለሚነሱ አካላት መደበቂያ እንዳይሆን ከለላም እንዳይሰጥ የአማራ ክልል ምክር ቤት አስታወቀም። የአማራ ክልል ምክር ቤት አስራ ሁለተኛ መደበኛ ጉባኤ ትናንት በባህር ዳር ተጀምሯል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቅ ሰሙ ማሞ የምክር ቤቱን ጉባኤ ዛሬ በይፋ ሲከፍቱ እንደተናገሩት የሰላም እጦትና የተሟላ የመልካም አስተዳደር ችግር ዜጎቻችንን ለችግር የአጎራባች ክልል ወገኖቻችንን ደግሞ ለመፈናቀል ዳርጓቸዋል። በክልላችን እየተፈታተነን ያለው የሰላም እጦትና የህግ የበላይነት በተሟላ መንገድ አለመከበር ለህዝቡና ለመንግስት እረፍት የሚነሳ አንገብጋቢ ጉዳይ ነው። በክልላችን ውስጥ በምዕራብና ማዕከላዊ ጎንደር አካባቢው ማንነትን ሽፋን በማድረግ በተቀሰቀሰው ግጭት ከአንድ ማህጸን የተወለዱ ሁለት መንተያ እህትና ወንድሞች ላይ የተፈጠረው ሞትና መፈናቀል፣ የሀብት ውድመት እንዲሁም ከአጎራባች ክልሎቻችን ጭምር በርካታ የተፈናቀሉ ዜጎች ሴቶች ሴቶችና ህጻናት መኖራቸው እጅግ አሳዛኝ ነው። በተለይም በምዕራብና ማዕከላዊ ጎንደር ዞኖች ሰላም እንዳይፈጠር በማህበራዊ ሚዲያ ጭምር ተግተው ለሚሰሩ ኃይሎች መጠያ መንሳት ያስፈልጋል ብለዋል። በአካባቢው ሰላም እንዳይነግስ የህግ የበላይነት እንዳይከበር የሚደረገው ጥቂት ግለሰቦችና ቡድኖች በማህበራዊ ሚዲያ ህዝቡን በማደናገር አጀንዳ በመፍጠር እየሰሩ በመሆኑ ህዝቡም ይህን እኩይ ተግባር ተገንዝቦ ደበቂያና እርካብ ሊነፍጋቸው ይገባል። የምክር ቤት አባላትም የትኩረት አቅጣጫችን የሰላም የህግ ማስከበር በማድረግ የዜጎችን ሰብአዊና ዲሞክራሲ መብታችን እንዲጠበቅ ማድረግ ይጠበቅብናል። የክልሉ መንግስትም የጀመረውን የማረጋጋትና መልሰው የማቋቋም ተግባር አጠናክሮ እንዲቀጥል ወይዘሮ ወርቅ ሰሙ አሳስበዋል። የክልሉ መንግስትና ህዝባችን ወገኖችን በማጽናናት በዘላቂነት ለማቋቋምና የሰላም ዋስትናቸው ለማስከበር እርቀ ሰላም እንዲፈጠር ለማድረግ ወንጀሎኞችን በመያዝ የህግ የበላይነትን ለማስከበር ዜጎች በነፃነት እንዲኖሩ ወደ መደበኛ የልማት ስራቸው እንዲመለሱ እትብታቸው ወደ ተቀበረበትና የሞቀ ጎጇቸው ተመልሰው የተረጋጋ ህይወት እንዲኖሩ ለማድረግ ከሀገር ሽማግሌዎች፣ ከወጣቶች፣ ከሃይማኖት መሪዎች ጋር በመቀናጀት የጀመረውን አካባቢን የማረጋጋት ህግ የማስከበር ስራ አጠናክሮ መቀጠል አለበት። የምክር ቤቱ ጉባኤ በይፋ የተጀመረው ዛሬ ቢሆንም የምክር ቤት አባላት ትናንት በክልሉ አንዳንድ አካባቢዎች በተፈጠረው የሰላም መደፍረስ ዙሪያ በተዘጋጀ ጽሑፍ ላይ በቡድን ሲወያዩ መዋላቸውን ከክልል ምክር ቤት ያገኘሁት መረጃ ያመለክታል። ከአፈ ጉባኤዋ ንግግር በኋላ ውይይቱ ለጋዜጠኞች ዝግ በመሆኑ ምክንያት የውይይቱን ጭብጥ በትክክል ማወቅ ባይቻልም የህዝቦችን ሰላምና ከአጎራባች ክልሎች ጋር ያለውን ውዝግብ መፍታት የሚያስችል ጠንከር ያለ ውይይት እንደሚደረግና ውሳኔም እንደሚተላለፍ አንድ ስማቸው እንዳይጠቀስ የፈለጉ የምክር ቤት አባል ለዲደብሊው ነግረውታል። የአማራ ክልል ምክር ቤት 12ኛ መደበኛ ጉባኤ ከየካቲት 26 እስከ የካቲት 29 የሚቀጥል ሲሆን በመጀመሪያዎቹ ሁለት ቀናት በዋናነት በክልሉ ሰላምና ደህንነት ጉዳዮች ላይ በስፋት እንደሚወያይ ከምክር ቤቱ የተገኘው መረጃ ያመለክታል። በቀጣዮቹ ሁለት ቀናት ደግሞ ክልሉ ባለፉት ስድስት ወራት ያከናወናቸው ተግባራት ሪፖርት ቀርቦ ውይይት ይካሄዳል። በተለያዩ ረቂቅ አዋጆች ላይም ውይይት ይደረጋል። ከሚወያዩባቸው ረቂቅ አዋጆች መካከል የአማራ ክልል ምሁራን መማክርት ጉባኤ ቻርተር ማጽደቅ አንዱ ነው። በመጨረሻ ምክር ቤቱ ሹመቶችንም ያጸድቃል ተብሎ ይጠበቃል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።